የኦሮሞ ነጻነት ግንባር ዛሬ ባወጣው መግለጫ መንግስት የድርጅቱን አመራር አባላት እያንገላታና እያሰረ ነው ሲል አቤቱታ አሰምቷል። አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን ደግሞ የኦነግ ከፍተኛ የአመራር አባል የሆኑት አብዲ ረጋሳ የት እንዳሉ መንግስት ማሳወቅ አለበት ብሏል። የኦሮሚያ የመንግስት ጉዳዮች የክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ ደግሞ አቶ አብዲ ረጋሳ የት እንዳሉ ይታወቃል፣ በኦሮሚያ ፖሊስ ኮሚሽን ቁጥጥር ስር እንደሚገኙ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የዩኔክስ ስራ አስፈጻሚ ኮሚቴ አባል አቶ ሚካኤል ቦረን ዛሬ በድርጅቱ ጽሕፈት ቤት ከሌሎች የድርጅቱ አመራሮች ጋር በሰጡት መግለጫ ይካትት ዓ ም ጠዋት 12 ሰዓት ገደማ የፌዴራል የአዲስ አበባና የኦሮሚያ ፖሊስ አባላት ቆሬ አካባቢ ወደሚገኘው መኖሪያ ቤታቸው በመሄድ ቤቱን በመክበብና ኃይል በመጠቀም ከገቡ በኋላ አንገላተው በካቴና አስረው ቆሬ ፖሊስ ጣቢያ ወስዶን አሰሩን ስሉ ተናግረዋል። የኦኔግ የበላይ አማካሪ የሆኑት ዶክተር ሽጉጤ ገለታ በመግለጫው ላይ እንዳብራሩት በግቢ ውስጥ የሚኖሩ የድርጅቱ አመራሮች እና አባላት ላይ ሰብአዊ መብት ጥሰት ተፈጽሟል ብለዋል። የመጀመሪያ ዙር ፍተሻ አደረገ ፖሊስ ለብቻው። እንደገና ሁለተኛ ዙር በካቴና ከታሰርን በኋላ የእያንዳንዳችንን ክፍል ሁለተኛ ዙር ፍተሻ አደረገ። ሶስተኛ ዙር ከጎረቤት ሰዎች መጥተው ፍተሻ አደረ። አራተኛ ዙር የመፈተሽ አካውንት አላቸው ተብሎ የተገመቱት ሰዎች ነው ይመስለኛል። ከአዲስ አበባ ፖሊስ ኮሚሽን መጥተው አራት ዙር ከተደረገ በኋላ በእኔ እይታ የነበረው ቴንሽን ዲፊውዝድ ሆኖ የሰው ልጅ በሰውነቱ እንኳ ትሪት የሚደረግበት ሰዓት ላይ ደርሰናል ብዬ አስብ ነበር። በዛ ሰዓት ላይ እንደው ብከፋ ብከፋ ከዛ በኋላ ፈትሸዋል አጥተዋል የተነገራቸው ነገር በሙሉ የተሳሳተ መሆኑን ኦብዘርቭ አድርገዋል ብዬ ነው የሚገምተው። ይሄ የራሰ ግምት ነው። ከዛ በኋላ እኛን መለስ ብለው በህገ መንግስቱና በተለያዩ በዚያ ሀገር የሰው ልጅን መብት የሚያስከብሩ ስምምነቶች አገሪቷ ባደረገችው መሰረት ረጋ ብሎ ማየት ነበረባቸው። የእኛን እንግልት ግን ባሰበት። ከዛ ተንከባለ ወደ ግድግዳ ዙር፣ መንቀሳቀስ አትችልም፣ በሆዴተኛ ለየት ያሉ ትእዛዞች እየበረከቱ መጡ። ዶክተር ሽጉጤ መንግስት ከፈለገ በስልክ ዳ ተከውለው እኛን ጠርቶ ማነጋገርም ሆነ ማሰር እየቻለ ወታደሮች አስታጥቆ ወደ መኖሪያ ቤታችን መላኩ እንቆቅልሽ ሆኖብናል ብለዋል። አንደኛ ከስራችን አንጻር እኔ እዚህ ያለሁት የኦሮሞ ነጻነት ግንባር ከተለያዩ የባለ ድርሻ አካላት ከዱሮ ጀምሮ ከመንግስት፣ ከፖለቲካ ፓርቲዎች ከተለያዩ አካላት ጋር ከሚያደርጋቸው ስራዎች ላገናኝና ፋሲሊቴት ላድርግ እውቀትን ልምደል ሼር ላድርግ ነው እዚህ ያለሁት እኔ በተፈለገው ሰዓት የየትኛውን ቢሮ ጠርቼ የሚቀርብ ሰው በምንም አይነት መልኩ ከትጥቅ ትግል ጋር የሚገናኝ ሰው አልነበርኩም አይደለሁም በእኔ ላይ ማነጣጥሩ ሾክ ያደረገኝ ጉዳይ ሁለተኛ በአጠቃላይ ሁላችንም በተፈለግነው ሰዓት የትኛውም የመንግስት አካል ቢሆን የትኛውንም እኛን ሊያነጋግረን ከሚፈልገው አካል ጋር መቅረብ የምንችል ሰዎች ነን በስላ ፖሊስ ሊጠይቀን ሊፈትሸን ህግ በሚፈቅድለት መሰረት ሊያደርግ የሚችል ኃይል ነው እና ልክ ምሽግ ሰብሮ እንደምገባ አይነት ብሄፍ ማድረጉ በጣም ሾክ የሚያደርግ ፍጹም በአሁኑ ጊዜ ደግሞ ኤክስፔክት ያላደረጉት ጉዳይ ነበር። ባለፈው ቅዳሜ ከታሰሩ የኦነግ አመራሮች እና አባላት መካከል አቶ አብዲ ረጋሳ እስካሁን እንዳልተፈቱና የት እንዳሉ እንደማያውቁ ዶክተር ሽጉጤ ገልጿል። ከአቶ አብዲ ውጪ ሌሎች ስምንት የኦነግ አመራሮችና አባላት በታሰሩበት ቀን አመሻሽ እንደተፈቱ መዘገባችን ይታወሳል። ከዚሁ ጋር ተያይዞ የዓለም አቀፍ ሰብዓዊ መብት ተሟጋች ድርጅት አምነስትን ናሽናል የኦነግ ከፍተኛ አመራር የሆኑት አቶ አብዲ ረጋሳ ከተያዙ ቀን ጀምሮ የት እንዳሉ በቤተሰብም ሆነ በጠበቃቸው አይታወቅም። ስለዚህ መንግስት እኚህ አመራር የት እንዳሉ ማሳወቅ አለበት በማለት መግለጫ አውጥቷል። አቶ ፍስሀ ተክሌ በአምኒስቲ ኢንተርናሽናል የኢትዮጵያና ኤርትራ የሰብአዊ መብት አጥኚ ናቸው። አቶ ፍስሀ፣ አቶ አብዲ ረጋሳ የት እንዳሉ አይታወቅም፣ ቤተሰብና የህግ ጠበቃቸውም እንዳላገኟቸው ገልጾልናል ብለዋል። ረጋሳ የኦነግ የከፍተኛ አመራር የሆኑት እሳቸው እንዲቀሩ ተደርጓል። በተከታታይ ጊዜ ሄደው ለማግኘት ይሞክሩም አላገኟቸው። ጠበቃም ትናንትና እንዲሁ ለማግኘት ሞክሮ ነበረ፣ ማግኘት አልቻለም። ፍርድ ቤትም እየተጠበቁ ነበረ፣ ይቀርባሉ ተብሎም ለመቅረባቸው ምንም ማረጋገጫ የለም። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው የኦሮሞ ነጻነት ግንባር አመራሮች የግድያ ሙከራ ተደርጎብናል እንዲሁም ሰብአዊ ድርጊት ተፈጽሞብናል ስላሉት ጉዳይ መረጃ የለኝም። ነገር ግን ድርጊቱን ፈጽሞብናል የሚሉትን ግለሰብ በህግ የመጠየቅ መብት አላቸው ስሉ ገልጿል። ወከባ ደርሶብናል መብት ጥሰት ደርሶብናል ብለው የሚያነሱ አካላት ካሉ ይህንን መብታቸውን የማስከበር የህግ የበላይነትም ሲባል እነዚህንም የሚያጠቃልል ስለሆነ የዜጎችን ሰብአዊ መብትና ዲሞክራሲያዊ መብት በሚጎዳ መልኩ የሚንቀሳቀስ የጸጥታ አካልም የለንም። ይህንን የሚያደርግ የጸጥታ አካል ካለ ግን በህግ በጠየቅ ወቅት ስላላቸው በዚህ ደረጃ መብታቸውን ኤክሰርሳይዝ ማድረግ ይችላሉ። ሀሳብ ነው ያለኝ። አቶ ጌታቸው ባልቻ ለአሜሪካ ድምፅ በሰጡት ማብራሪያ አቶ አብዲ ረጋሳ በኦሮሚያ ፖሊስ ኮሚሽን ነው በቁጥጥር ስር የዋሉት ያሉበትን ቦታ ይታወቃል ብሏል። ታስረው ያሉት በኦሮሚያ ፖሊስ ኮሚሽን ነው በቁጥጥር ስር የዋላቸው ስለዚህ ይኸኛው ጊዜ ቀጠሮ ተጠይቆበት ፍርድ ቤት ቀርቦ የወጣው ሰው ይሄድ እንዳለ ያናቅ ብሎ ማለት ትንሽ ጊዜ ቀጠሮ የተጠየቀበት ፍርድ ቤት የሚሄዱ መጠየቅ ይቻላል። ከዛም ባለፈ መብትም ስላላቸው ቤተሰቦቻቸው፣ የሕግ ጠበቃቸው ማየት ይችላሉ። የሚከለክል ነገር የለም። ከዚህ ውጭ የሚፈጸም ነገር ካለ አጣርተን ግልጽ የምናደርግ ይሆናል ማለት ነው። ባለፈው ቅዳሜ የተያዙት የኦነግ አመራሮች ከቤታቸው የተወሰዱ ኮምፒውተሮች፣ የእጅ ስልኮቻቸው፣ ገንዘብ፣ የተለያዩ ዶክመንቶች፣ የአመራሮቹ መታወቂያና ፓስፖርት እንዳልተመለሰላቸው ተናግሯል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።